ጥያቄ 23 የሰላት ሱናዎች ምን ምንድን ናቸው? መልስ የሰላት ሱናዎች ንግግራዊና ድርጊታዊ ሲሆኑ ንግግራዊ የሰላት ሱናዎች አስራ አንድ ናቸው። አንደኛ ከተክቢረተ ልኢሕራም በኋላ እንዲህ ማለት ወይም የመክፈቻውን ዱዓ ማለት ሱብሓነከ አላሁመ ወቢሐምድከ ወተባረከ ስሙከ ወተዓላ ጀዱከ ወላ ኢላሃ ይሩክ ትርጉሙ ترات النالك إن لا أنت يهون هوي مس لا أنت سمهم ملاك أناو كف على نو كان بكر أملاك اللهم مالتنو أعوذ بالله من الشيطان الرجيم مالت سوستنيا كفاتحة بفيت بسم الله مالت اراتنيا فاتي فاتحة شرسو آمين مالت أما أمستنيا كالفاتحه بها لا ليلان سورا مقرات سدستنيا امامنا بتاون يم يسجد سو 쪼크 블로 מק라타쵸 سバתת냐 ويم سميع الله لمن حمده ربنا ولك الحمد كالو بهالا انديه ማለት ملء السماوات وملء الارض وملء ما شئت من شيء بعد ترجموم مزгана بسمايات مولو بمدر مولو لانتيهون. ከዚያም በኋላ የሻሃውን ያክል ሙሉም ምስጋና ለአንተ ይሁን። ስምንተኛ በሩኩዕ ጊዜ ከሚደረገው ተስቢሕ ወይንም ሁለተኛውንና ሶስተኛውን ተስቢሕ ወይም ከዛ በላይ መጨመር። ዘጠነኛ በሱጁድ ጊዜ ከአንድም ጊዜ በላይ የሚደረገውን ተስቢሕ ማለት። አስረኛ በሱጁዶች መካከል ከአንድ ጊዜ በላይ ረቢ ግፊር ሊ ማለት። አስራ አንደኛ በመጨረሻው ተሸሁድ ላይ በነቢዩና በቤተሰቦቻቸው ላይ የአላህ ሰላትና ሰላም ካወረዱ በኋላ ያሻውን ዱዓ ማድረግ። ድርጊታዊ የሚባሉ ሱና ድርጊቶች ደግሞ 13 ሲሆኑ፣ አንደኛ ተክቢራተል ኢሕራም እያደረጉ እጆችን ወደ ላይ ማንሳት። ሁለተኛ ሩኩዕ በሚያደርጉ ወቅት እጆችን ከፍ ማድረግ ሶስተኛ ከሩኩዕ ቀና ሲሉ እጆችን ማንሳት። አራተኛ ከዚያም በኋላ እጆችን አስተካክሎ ማስቀመጥ። አምስተኛ የቀኝ እጅን በግራ እጅ ላይ ደርቦ ማስቀመጥ። ስድስተኛ ሱጁድ ወደሚያደርጉበት ቦታ መመልከት። ሰባተኛ ሲቆም በእግሮቹ መካከል ከፈት አድርጎ መቆም። ስምንተኛ የሁለቱ እጆች ጣቶችን ፈታ አድርጎ ጉልበትን በመያዝ ጀርባን ቀጥ በማድረግ ጭንቅላትንም በጀርባ ትይዩ አድርጎ ሩኩዕ ማድረግ ወይም ማጎንበስ። ዘጠነኛ የሱጁድ አካላትን በመሬት ላይ አመቻችቶ እያንዳንዱ ክፍል መሬት እንዲነካ በማድረግ ሱጁድ መውረድ። አስረኛ አካላትን ማራራቅ፣ እጆችን ከጎድን፣ ሆድን ከጭኖች፣ ጭኖችን ከተረከዘች መለየት እንዲሁም ጉልበቶችን ከፈት በማድረግ ተረከዞችን ቀጥ አድርጎ መትከል የእግር ጣቶችን ውስጠኛው ክፍል ለያይቶ መሬት ላይ ማድረግ፣ ሁለት እጆችን ጣቶቻቸውን ገጥሞ በመዘርጋት በትከሻ ትይዩ ማድረግ። አስራ አንደኛ በሁለቱ ስጁዶች መካከልና ለመጀመሪያው ተሸሁድ ሲቀመጡ ኢፍቲራሽ አድርጎ መቀመጥ እና በሁለተኛው ተሸሁድ ደግሞ ተወሩክ የሚባለውን አቀማመጥ መቀመጥ። አስራ ሁለተኛ በሁለቱ ስጁዶች መካከል ሲቀመጡ እጆችን ጣቶቻቸውን ገጥሞ በመዘርጋት ጭን ላይ ማድረግ ምናልባት ትንሿን ጣትና ቀለበት ጣትን ጨብጦ የመሃል ጣትን ከአውራ ጣት ጋር አብሮ ክብ እንዲሰሩ ማድረግ በተሸሁድም አቀማመጡ እንዲሁ ነው። 13ኛ አሰላሙ አለይኩም ወረሕመቱላህ በሚልበት ጊዜ ወደ ቀኝና ወደ ግራ መዞር